ጥያቄ 26 የተከበረውን ቁርአን የመቅራት ስነ ስርዓቶችን ወይም አዳብ ይጥቀሱ። መልስ አንደኛ ውዱዕ ካደረጉ በኋላ ጧሃራ ላይ ሆኖ መቅራት። ሁለተኛ ስርዓትን ተላብሶና በክብር መቀመጥ። ሶስተኛ መቅራት ስጀምር አላህ ከሰይጣንን እንዲጠብቀኝ አዑዙ ቢላህ ሚነ ሸይጣን ረጂም እላለሁ። አራተኛ የምቀራውን ቁርአን አስተነትናለው።